ከጳጉሜ አምስት ሁለት ሺ ስምንት ዓመተ ምህረት ምሽት አንስቶ እስከ ዛሬ ዕለት ድረስ የመከላከያ ሰራዊት ኮንሶ በሚገኙ የተለያዩ ቀበሌዎች ነዋሪዎች ላይ ጥቃት ፈጽመዋል ሲሉ አንድ የሕዝብ ተወካይ ነኝ ያሉ ለአሜሪካ ድምፅ አስታውቀዋል። በጥቃቱ በርካታ ቤቶች መቃጠላቸውን፣ በሺ የሚቆጠሩ ሰዎች መፈናቀላቸውንና ብዙ ሰዎችም የት እንደደረሱ ያልታወቀ መሆኑን እኚሁ ሰው አመልክተዋል። የደቡብ ክልል መንግስት ቃል አቀባይ ወይዘሪት ሂክማ ከይረዲን በጉዳዩ ላይ ምላሽ ለመስጠት ቃል ቢገቡም በስብሰባ ምክንያት ዘገባው እስከተጠናቀረበት ጊዜ ድረስ ሊገኙ ያለመቻላቸውን ጠቅሶ ዘጋቢያችን መለስካቸው አምሃ ተከታዩን ዘገባ አልኮሆናል። ከሀያ ሶስቱ የኮንሶ ህዝብ ወኪሎች አንዱ እንደሆኑ የሚናገሩት አቶ ገመቹ ገምሴ የመከላከያ ሰራዊት በኮንሶ አንዳንድ ቀበሌዎች በተኮስ የጀመረው የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግሥት ከኮንሶ ህዝብ ፈቃድ ውጪ በሾማቸው ሹሞች አማካኝነት አሳሳች ፕሮፓጋንዳና ድርጊት ከተካሄደ በኋላ እንደነበረ ያስረዳሉ። የፕሮፓጋንዳው ይዘትም የኮንሶ ህዝብ በአካባቢው በሚኖሩ ሌሎች ማህበረሰቦች ላይ ወረራ ለመፈጸም ነው የሚል እንደሆነም ያብራራሉ። ይህንን ፕሮፓጋንዳ ተከትሎ እነዚሁ ሰዎች በጳጉሜ አምስት ቀን 2008 ዓ ም ምሽት ላይ ተኩስ ከፍተዋል ይላሉ አቶ ገመቹ ገምሴ። የእነሱን ዱካ ተከትሎም መከላከያ ሰራዊት እስከ ከባድ መሳሪያ የተኩስ ጀመረ ሲሉም ያክላሉ። በዚህ ምክንያት የሆነውንም እንደሚከተሉ አብራርተዋል። እንግዲህ መከላከያ ሰራዊት ወረዳዎች አስተባብሮ ነበረ ሲዋጋ የነበረውና የኮንዞ ህዝብ መከላከልበት ጊዜና በመከላከል ሲጠነክር እነዛን ዞር አድርጎ ነው ራሱ ገብቶ በከባድ መሳሪያ መደብደብ ጀምሮ በተለይ በትለ ትላንትና በትለ ትላንት ከሰዓት በኋላ በከፍተኛ ሁኔታ ከባድ መሳሪያዎችን፣ ከባባድ ጥይቶችን እየተኮሰ ህዝቡን መራወጥና ማሳደድ ጀምረ ማለት ነው። እና ዛሬም ግን እስካሁን ድረስ አሁን ህንን በምናገርበት ጊዜ ሁሉ ወደ ቀበላት ዘልቆ በመግባት ሌሎች አካላት ደግሞ ቤቶቻቸውን እያቃጠሉ እያቃጠሉ እየመጣሉት እና አሁን ላይ ቀስ በቀስ ነው በዛ አካባቢ በተለይ ሀይሎታ አካባቢ የሚባሉ ቀበላት ላይ ከፍተኛ የሆነ ቃጠሎ ነው እያደረሱ ያሉት። የሰው ህይወት ጠፍቷል። የሰው ህይወት እንግዲህ ከባድ መሳሪያ እየተተኮሰ በተለይ ማታ ላይ የሰው ህይወት እንደጠፋ ነው። አስክሬኖች ደግሞ እስካሁን ድረስ እንዳልተገኙ ነው። ምክንያቱም አስክሬን ለመፈለግ ጊዜ ያስፈልጋል። ነገር ግን በከባድ መሳሪያ ስለሚመጡ ሰዎች የሞቱ ይኖሩም የሚታወቅ ነገር የለም። በአሁኑ ሰዓት ላይ ሶስት መንደራት ከቃጠሎ ተነሳ ከጥቅም ውጭ ሆነዋል። ሶስት መንደሮች ተቃጥለዋል ነው የሚሉት። ወደ ሶስተኛም ተሻለው ወደ እነሱ ኦልሬዲ አልኳል ተቃጥሎ ማለት ነው። የት የት አካባቢ ነው? ያው ኮንሶ ከተማው ዋና ከተማው ነው? አይደለም፣ አይደለም። በኮንሶ ትንሽ ወጣ የምል ወደ ዞን አካባቢ እንግዲህ የዞኑ ማይክል ያለው በኮንሶ ክልል ስለዚህ በዛ አካባቢ ባሉት ቀበላት ላይ ነው አሁን ከፍተኛ የሆነ አደጋ እየወደቀ ያለው እና ሀይሎታ የሚባል ቀበሌ ነው። እዛ ውስጥ ወደ ሁለት መንደራት አሉ ጎጫና ደራ መንገሻ የሚባሉ ሁለት መንደራች አሉ። እነሱ አሁን በቃጥሎ ኦልሞስት አልቀዋል ማለት ነው። እዛ የነበሩት ሰዎች የት የደረሱ? በቀበሌዎቹ ነዋሪዎች ማለት ነው። እየተሰደዱ ነው፣ እየተሰደዱ ነው። ወንዶቹ የመንግስት አካል እስከመጣ ድረስ ከዚህ በኋላ ግጭቱ አይኖርም ብሎ ለቆ አካባቢ በሙሉ ለቆ ዞር ብለዋል። ሴቶች ህጻናት፣ ግማሹ እንግዲህ ይቃጠል ይኑርም የምታወቅ ነገር ወደ ወረዳ ማዕከል አካባቢ ነው ያለ ነው። ግን አብዛኛው ህጻናት እና ሴቶች ሸሽተው ወደ አጎራባች ቀበላት እየገቡ ነው ያሉት። በአሁኑ ጊዜ ከባሮባ መንደር ተፈናቀሉ ያሏቸው ሰዎች ምን ያህል ናቸው? ወደ አንድ ሺ ሁለት መቶ አባወራዎች ናቸው የተፈናቀሉት። በትንሹ ወደ አራት የቤተሰብ አባላት ብታዛ ቁጥሩ ማግኘት ይቻላል እኮ። የት ሄዱ? የት ናቸው እነሱ ያሉት? ሶስት መቶ ሰዎች በቁጥር ሶስት መቶ ሰዎች ሶስት መቶ ሀምሳ ሰዎች ተልተለ ወረዳ ውስጥ ነው አሉት። ሌላ ከዛ ውጭ ያሉት በርከት የሚሉ ሰዎች ደግሞ በዚህ በኮንሶ ላይ ወደ አራት ቀበላት ውስጥ ነው ሰጥፎ ያሉት። በርከት ያሉ አንዳንድ ቦታ ላይ እስከ ስድስት መቶ አንዳንድ ቦታ ላይ እስከ አምስት መቶ አንዳንድ ቦታ ላይ እስከ ሶስት መቶ የሚደርሱ ሰዎች ናቸው በየቀበላት የሰፈሩት። ይህን ሁሉ ጊዜ ታዲያ ለእነዚህ ሰዎች የሚደራሽ የሆነ የምግብ ሆነ የመሳሰሉት እርዳታ እንዴት ነው የሚያገኙት? እነዚህ ሰዎች በተለይ ኮንሶ ውስጥ ያሉ ሰዎች የኮንሶ ህዝቡ ነው አሁን በአሁኑ ጊዜ እየረዳሎ የሰፈሩባቸው ቀበላት እና አጠቃላይ ህዝቡ ነው። አልባሳትም ይህን ነክ ነገሮችንም እየሰበሰበ እየሰጠ ያለው ይሄ ነው። እስካንዶስ ኮንሶ ድርጅት እንደምረደው ነው እየሰማ ነው። ተብትላ አካባቢ ያሉት እናንተ ለመንግስት አካል ከዚህ በፊት አመልክታችሁ ነበር? አለ የክልሉ መንግስት እኮ ነው እያደረጋሉት እያስረጋሉት ለዚህ ለፌዴራል መንግስት ለፌዴራል መንግስት አመክታቸው ለፌዴራል መንግስት ተደጋጋሚ ተደጋጋሚ አቤቱታዎችን አቅርበናል በዚህ ከግጭት ጋር በተያያዘ ነገር ግን የፌዴራል መንግስት ከዚ ከዚህ ቀደምም የክልሉ መንግስት ምን እያለ ነበር እዚህ ክልል ላይ ያለን እኛውነን ፌዴራል መንግስትም ያለን እኛ ስለሆን የትም ቦታ ብትሄዱ መፍትሄ አታገኙም የሚል አቅጣጫቻ አስቀምጡ ነበር። እና በእርግጥም መከላከያም ብንወስድ ፖሊሲ ፌዴራል ፖሊስን ብንወስድ ጊዜ እስከ እስከ የሚታወቀው ጠቅላይ ሚኒስትር የክልሉ ሰዎች ናቸው። እንግዲህ ታች ደህድን አብሮ ነው ይህንኑ ውሳኔ የሚወስኑት ወደ ላይም ስትል ያው እንሱ ነው የምታገኛቸው። ስለዚህ አሁን ለማን ማመልከት እንደሚቻል ራሱ በጣም ግራ ነው እየገባን ያለ በአሁኑ ወደ እግዚአብሔር ወደ እግዚአብሔር ካልሆነ በስተቀር የምናመለክትበት አካባቢ ያለ አይመስለኝ። በኮንሶ እየተፈጸመ ነው ስለተባለው ድርጊት የመንግስት ምላሽ ለማግኘት ሞክረናል። የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሪት ሂክማ ሃይረዲን እንደሚያነጋግሩኝ ቃል ቢገቡልኝም እስከ ምሽቱ አንድ ሰዓት ከአርባ አምስት ድረስ ስብሰባው እንዳልተጠናቀቀ ተረድቻለሁ። አቶ ገመቹ ጌምስ እንደገለጹት ከሆነ የኮንሶ ህዝብ መሠረታዊ የሆኑ አገልግሎቶችን ማለትም የትምህርት፣ የጤናና የመሳሰሉትን በመንግሥት የሚሰጡ አገልግሎቶች ከተሰጡ ወራት ተቆጥረዋል። የመንግሥት ሠራተኞች ደግሞ እስካገኙም ከአምስት ወራት በላይ አልፏል ብለዋል።